የመገናኛ ብዙኃን አዋጅ ማሻሻያ ረቂቅ ሕግ በመብት ተሟጋቾችና ሙያ ማህበራት ተቃውሞ ገጠመው። የኢትዮጵያ የመገናኛ ብዙኃን አዋጅ ቁጥር 1238 ህዝባር 2013ን ለማሻሻል ከሁለት ሳምንታት በፊት ለህዝብ ተወካዮች ምክር ቤት የቀረበው ረቂቅ አዋጅ በስራ ላይ የሚገኘው የመገናኛ ብዙኃን አዋጅ ጥበቃ የሚሰጣቸውን ነጻነቶች የሚገድብና የመገናኛ ብዙኃን ተቆጣጣሪ አካልም በአስፈጻሚው አካል ተጽዕኖ ውስጥ የሚከትነው ሲሉ 14 የሰብአዊ መብት ተቋ መብት ድርጅቶችና የጋዜጠኛ ሙያ ማህበራት ተቃውሞ አቅርበዋል። ኬኔዲ አባተ ዝርዝር አለው። የኢትዮጵያ የመገናኛ ብዙኃን አዋጅ ቁጥር 1238 ህዝባር 2013ን ለማሻሻል በሚል ከሁለት ሳምንት በፊት አርብ ጥቅምት 19 ቀን 2017 ዓ ም የህዝብ ተወካዮች ምክር ቤት የቀረበው ረቂቅ አዋጅ ማሻሻያ ካደረገባቸው ጉዳዮች መካከል የቦርዱ አባላት ከፖለቲካ ፓርቲ አባልነት ወይንም ተቀጣሪነት የሚከለከሉበትን ሁኔታ የሚደነግገው ክፍል መሰረዝ የባለስልጣኑ ዋና ዳይሬክተር በቦርዱ ተመልምሎ በህዝብ ተወካዮች ምክር ቤት የሚሾምበት አካሄድ ተቀይሮ የዋና ዳይሬክተር ሹመት ለጠቅላይ ሚኒስትሩ መሰጠቱ ይገኙበታል። ረቂቁን ተቃውመው መግለጫ ያወጡት 14 የሰብአዊ መብት ድርጅቶች እና የጋዜጠኞች የሙያ ማህበራት በነባሩ አዋጅ ለቦርዱ ተሰጥተው የነበሩት የፈቃድ ወይንም የምዝገባ ምስክር ወረቀት አለማደስ፣ ማገድ፣ መሰረዝ፣ የጽሁፍ ማስጠንቀቂያ መስጠት የመሳሰሉት ኃላፊነቶች አሁን ለባለስልጣኑ መሰጠታቸውም ስልጣንን ጠቅልሎ ለአንድ አካል ከመስጠትና በሂደትም ላልተገባ ተጽዕኖ በር ከመክፈቱ በተጨማሪ የባለስልጣኑ የሚያስከትሉትን ገለልተኝነትና ነጻነት ጥያቄ ውስጥ የሚያስገባ ረቂቅ አዋጅ ያደርገዋል ብለዋል። ይህም በስራ ላይ የሚገኘው የመገናኛ ብዙኃን አዋጅ ጥበቃ የሚሰጣቸውን ነጻነቶች የሚገድብና የሚዲያ ተቆጣጣሪውን አካል በአስፈጻሚው አካል ተጽዕኖ ውስጥ ይከተዋል የሚል ስጋት አለን ሲሉም አክለዋል። የህግ ባለሙያዎች ለሰብአዊ መብቶች የተባለው የሰብአዊ መብት ድርጅት ተቃውሞ ካቀረቡት ድርጅቶች አንዱ ሲሆን የድርጅቱ ዋና ስራ አስኪያጅ አመሃ መኮንን ማሻሻያው ከሚዲያ ነጻነት ጋራ ያዙ የነባሩን አዋጅ ድንጋጌዎች በእጅጉ የሚጎዳ ነው ብለዋል። አሁን በስራ ላይ ያለው ህግ ተሻሽሎ ላለፉት ስድስት ዓመታት ስራ ላይ ቆይቷል እና እንደሚታወቀው የሚዲያ ነጻነት ለዲሞክራሲ ግንባታ ቁልፍ ከሚባሉት እሴቶች ውስጥ አንዱ ነው። ይሄ ሆነው ሲያበቃ ግን አሁን የሚዲያ ህጉን ለማሻሻል የተካሄደበትም አካሄድ ሆነ ማሻሻያ ሀሳብነት የቀረቡት ይሄንን በጣም በረጅም ርቀት ወደኋላ የሚመልሱ ናቸው የሚል እምነት ነው ያለን። አካሄዱን በተመለከተ በገለልተኛ ጥናት ተደርጎ አዋጁን ለማ ህጉን ለማሻሻል የተነሱ ሀሳቦች አሰራር ላይ ችግር ፈጥረዋል የተባለበትን ሁኔታ አናቅም፣ እኛም አልተሳተፍንም፣ እንዲህ አይነት ጥናትም አናውቅም። ስለዚህ በድንገት ነው እንግዲህ አስፈጻሚ አካል ይህንን በጣም መሰረታዊ የሆነ ህግ በተለይም ከ ደግሞ ከህጉ ክፍል እንዳልኩት የሚዲያ ነጻነትን ለመጠበቅ ተብለው የተቀመጡ ድንጋጌዎችን ማሻሻል ሀሳብ የቀረበው ማለት ነው። በዋነኛነት የሚዲያ ነጻነትን ለማስጠበቅ ሆን ተብሎ ተካተው የነበሩ መጠበቂያ ድንጋጌዎችን ነው ላይ ነው ማላ የማላላት ውጤት ያላቸው የማስቀረት ውጤት ያላቸው የማሻሻያ ሀሳቦች የቀረቡት። ረቂቅ አዋጁ ለምክር ቤቱ አባላት በቀረበበት ወቅት ዋና አፈ ጉባኤ የታገሰ ጫፎ በመገናኛ ብዙኃን ይስተዋላሉ የተባሉ የሕግና የስነ ምግባር ጥሰቶችን ማረም እንዲቻል ተሻሽሎ የቀረበ አዋጅ መሆኑን አስረድተው ነበር። በመገናኛ ብዙኃን የሚስተዋሉ የሕግና የስነ ምግባር ጥሰቶችን በማረም የሕዝብ ጥቅምን ለማረጋገጥ የሚያስችል አስቻይ የቁጥጥር ስርዓትን በመዘርጋት እና ከመገናኛ ብዙኃን አውድ ነባራዊ ሁኔታ ጋር የሚመጣጠን ተቋማዊ አቅም ግንባታን ማጠናከር ያስፈልጋል ለመገናኛ ብዙሀን ለሐሳብ ነጻነት የሰጠውን ነጻነት እንደተጠበቀ ሆኖ የተቋሙን አስቻይ የቁጥጥር ስርዓት በማረጋገጥ እና የህዝብን ጥቅም የማስከበር አቅሙን ሊገድቡ የሚችሉ የህግ ድንጋጌዎችን ማዕከል ያደረገ ማሻሻያ ማድረግ አስፈላጊ ሆኖ ተገኝቷል። ረቂቁ በመገናኛ ብዙሀን ገለልተኝነት ላይ ተጽዕኖ ይኖረዋል በሚል ሶስት አባላት በእለቱ አስተያየታቸውን ሰጥተው ነበር። የኢዜማ ተመራጩ ዶክተር አወቀ ሀምዛዬ ከእነዚህ አንዱ ናቸው። በቀድሞ አዋጅ ውስጥ ያሉት አንቀጽ ዘጠኝ ሁለትና ሶስት ተሰርዟል። አንቀጽ ሁለት የሚለው አክቹዋሊ የቦርድ አባላት ህዝብ ግልጽ በሆነ ሁኔታ እንዲወያዩባቸው። የምጠቅስሎ ግልጽነት እንዲኖር ለምንድን ነው የተሰረዙት ሁለተኛው አንቀጽ አስራ አንድ ስድስት የፖለቲካ ፓርቲ አባል ወይም ተቀጣሪ የሆነ የቦርድ አባል መሆን አይችልም የሚል አሁን ይሄ አንቀጽም ተሰርዟል ይሄ አንቀጽ መሰረዙ ገለልተኝነትን የሚጋፋና ሚዲያውንም የበለጠ የሚያጠብና ከህዝብ ሀብትነት ይልቅ ወደ አንድ ፓርቲ የመውሰድ ስለሆነ እነኚህ ለምን እንደተሰረዙ በቂ ምክንያቶች አልቀረበው ሌላው ከኢዜማ የተመረጡት የምክር ቤቱ አባል ዶክተር አብርሃም በርታም ተከታዩም ብለዋል። በተለይ ከገለልተኝነት ጋር በተያያዘ አዋጁ ላይ በጣም ግልጽ አይደለም። በተለይ የፖለቲካ ፓርቲ አባል ቀድሞ የቦርድ አባል አይሆንም የሚል ነበር አዋጁ ላይ። አሁን ግን ይሄን ሰርዞታል አንቀጽ 11 ላይ ይሄ ትክክል አይደለም። ዋና አፈጉባኤው ታገሰ ጫፎ በጥያቄዎቹ ላይ ማብራሪያ ሳይሰጡ የአዋጁ ማሻሻያ ከአባላት የተነሱ አስተያየቶችና ጥያቄዎች ታክለውበት ለዝርዝር እይታ ለዲሞክራሲ ጉዳዮች ቋሚ ኮሚቴ እንዲመራ ድምፅ እንዲሰጥበት አድርገው በሙሉ ድምፅ ተመርቷል። የህግ ባለሙያዎች ለሰብአዊ መብቶች ዋና ስራ አስኪያጅ አመሀ መኮንን ስለ ቀጣዩ ሂደት ተከታዩን ምክር ሀሳብ አቅርበዋል። ዲሞክራሲ ቋሚ ኮሚቴ ነው የተመራው። ያ ቋሚ ኮሚቴ የህዝባዊ የውይይት መድረክ ሊጠራ እንደሚችል እንገምታለን። በሚሰጠው ግብአት መሰረት ይሄ አሁን አስፈጻሚው አካል ያቀረበውን ሀሳብ ለመለወጥ እድል አለ የለም የሚለው ወደፊት የሚታይ ሆነው በዚህ መልክ መቅረቡና በደሞ እንዳልኩት በአዋጁ በጣም መሰረታዊ የሚባል ክፍል ላይ የሚዲያ ነጻነትን በቀጥታ በሚመለከተው የአዋጁ ክፍል ላይ የማሻሻያ ሀሳቡ ማንነት አጠሩ በኛ በኩል በጣም አሳሳቢ ነው እና ይሄ ጉዳይ ትኩረት ሊሰጠው ይገባል። አስራ አራቱ ድርጅቶች በመግለጫቸው ከረቂቅ አዋጁ ማሻሻያ ሂደት ጋር በተያያዘ በርካታ ጉዳዮች እንደሚያሳስቧቸው ገልጸው አስቸኳይ መፍትሄም ሊፈለግላቸው ይገባል ሲሉ በአጽንዖት አመልክተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ